Voice of America. ኢትዮጵያ በአሁኑ ወቅት ሀገራዊ ሕልውናዋ ከምን ጊዜውም በባሰ ሁኔታ አደጋ ላይ ውድቋል ሲል ሰማያዊ ፓርቲ አስታወቀ። የአደጋው ዋና መንስኤ ደግሞ ኢህአዴግ በብሔርና በቋንቋ መሰረት ያዋቀረው ፌዴራላዊ ስርዓት ነው ሲል ይከሳል። ከነገ ወዲያ እንደሚካሄድ የሚጠበቀውን የቅማንት ማህበረሰብ የህዝብ ውሳኔም በምርጫ ቦርድ ብቻ መመራቱም ታማኒነቱን ያሳጠዋል ብለዋል ሰማያዊ ፓርቲ። መለስካቸው አማሃ ዝርዝሩን ይዘዋል። ሰማያዊ ፓርቲ ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ ያሰራጨው የጽሁፍ መግለጫ መጀመሪያዎቹ መስመሮች አገራችን ኢትዮጵያ በዘመነ ኢህአዴግ የ26 ዓመት አገዛዝ በተወሳሰቡ ችግሮች ተሰናክላ ከጊዜ ወደ ጊዜ ውድቀቷ እየተፋጠነ መሆኑን በገሃድ እየተመለከትን ነው። በዘር ላይ የተገነባው የፌዴራል ሥርዓት አገሪቱን ከድጡ ወደ ማጡ እያሰረጋት መጥቷል። በትውልድ ቅብብሎሽ ዛሬ ላይ የደረሰችው አገራችን ለነገው ትውልድ የመተላለፏ ጉዳይ ጥያቄ ውስጥ ከገባ ውሎ አድሯል ሲል እጅግ ጨለማ ገጽታ ያሳያል። በዚህ ጽሑፉ ፓርቲው አለ ያለውን የሰብአዊና ዴሞክራሲያዊ መብቶች መጣስ በዚህም ምክንያት ፖለቲካዊ ምህዳሩ መጠብና የገዢው ፓርቲ አምባገነናዊ ባህሪ ገኖ መታየቱን ይዘረዝራል። አስከትሎም ፓርቲው እነዚህን ሁሉ ችግሮች በሰላማዊ መንገድ በመታገል መፍታት እንደሚቻል በመጠቆም ፓርቲው የህዝብ አንገብጋቢ ጥያቄዎች ናቸው ባላቸው ዙሪያ በሚያደርገው ትግል ህዝቡን እንዲደግፈው ጥሪ አቅርበዋል። በፌዴራላዊ ስርዓቱ ምክንያት ተነስተዋል ያላቸውን ግጭቶች ለማቆምም መንግስት መውሰድ አለበት ያለውን እርምጃም ይገልጻል። የፓርቲው የህዝብ ግንኙነት ኃላፊ አቶ አበበ አካሉ በዘርና በቋንቋ ላይ የተመሰረተው ፌዴራሊዝም በተለያዩ ችግሮች ከመወሳሰቡ የተነሳ የድንበር ግጭቶች የተበራከቱ መጥተው አገሪቱን አጣብቂኝ ውስጥ ከተዋታል። የወልቃየት የማንነት ጥያቄ፣ የቅማንት ማህበረሰብ ጥያቄ፣ በገዴኦ ዞን በጉጂ ዞን የሚነሱ የጎሳ ግጭቶች አሁን ደግሞ በኦሮሚያና በሶማሌ ክልሎች የድንበር አወሳሰን ላይ የተነሱ ግጭቶች የዜጎችን ሕይወት እየቀጠፈ ይገኛል። ኢህአዴግ ሕዝብን በዘር እያናቆረ እድሜውን ለማርዘም የወጠነው እኩይ ሴራ ዛሬ ላይ መላ አገሪቱን እየናጣት ይገኛል። ሰሞኑን በሶማሌና በኦሮሚያ ክልሎች መካከል የተፈጠረው ጦር የመማዘዝና የወረራ ድርጊት ለአገር ህልውና እጅግ አደገኛ ከመሆኑ አንጻር ሕዝብን እየመራሁ ነው የሚለው አካል በአስቸኳይ ብሔራዊ መግባባት የሚፈጠርበት ሁኔታ እንዲያመቻች እንጠይቃለን። በኦሮሚያና በሶማሌ ክልሎች መካከል የተቀሰቀሰው ግጭት ከህዝብ መካከል የተነሳ ግጭት ነው ወይስ በተለያዩ ቡድኖች መካከል የተቀሰቀሰ ግጭት ነው ለሚለው የጋዜጠኛ ጥያቄ የሰማያዊ ፓርቲ አመራር አባላት የተለያዩ መልሶች ሰጥተዋል። የፓርቲው ጥናትና ስትራቴጂ ኃላፊ አቶ አሮን ሰይፉ በስልጣን ላይ ያለው መንግስት ለአንዴና ለመጨረሻ ጊዜ የብሔረሰቦች ችግሮችን ፈትቻለሁ እንደሚል ያስታወሱና የሚታየው ግን ይህ አይደለም በማለት ይጀምራሉ። በኢትዮጵያ ታሪክ ውስጥ እንደዚህ 26 ዓመት ብሔረሰቦች እርስ በርስ የተጋጩበትና የተጠፋፉበት እንዲሁም የጥላቸው ሲገቡበት ወቅት የለም። ስለዚህኛች ሩት ኮዙ ብለን የምናስበው ስርአቱ የተቋቋመበት ብሔር ተኮር የሆነው የፌዴራሊዝም ስርአት ስለሆነ ይሄን የሚስተካከልበትን መንገድ አሁንም ቢሆን አልረፈደም። እልባት የሚሰጥበትን ማሻሻያ የሚደረግበትን ሁኔታ መንግስት ከሚመለከታቸው አካላት ጋር የፖለቲካ ፓርቲዎችም፣ ምሁራንም፣ ሌሎችም አካላት ጋር ተነጋግሮ መፍትሄ የሚገኝበትን አማራጭ መመልከት አለበት። ማን ከማን እንደሚጋጭ በእርግጠኝነት ለመለየት አስቸጋሪ መሆኑን የገለጹት አቶ አበበ አካሉ ደግሞ ፓርቲያቸው የተለየ ቅድ እንዳለው ጠቁመዋል። በቅርብ ጊዜ ውስጥ ከመያድ ና ከመድረክ ጋር ከመሳሰሉት የፖለቲካ ፓርቲዎች ጋር አንድ ዴሌጌሽን ቡድን አቋቁመን ወደ ስፍራው መላክ እንፈልጋለን። ይሄ የኛ ሀሳብ ነው። ይህን ቀርቧል። ይህን ሰሞኑን በውይይት እናዳብረው እና ቢያንስ ከፓርቲዎቹ አንዳንድ ሰው ወደዛ ክልል ላይ ሄደን አይተን በአግባቡ በአካል ተገኝተን ማን ነው እሱ የሚለውን ነገር እናረጋግጣለን። እስከዛ ድረስ ግን አገር እየመራ ያለው ፓርቲ ይሄን ጉዳይ በቸልታ ማለፍ የለበትም። ክልሎች እርስ በርስ የተነሱ ምክንያቱም በተፈጠረው የድንበር ማካለል ጉዳይ የተፈጠረ ችግር ነው። ሰማያዊ ፓርቲ መስከረም ሰባት ቀን 2010 ዓ ም የሚከናወነውን የቅማንት ማህበረሰብ ውሳኔ ህዝብ በተመለከተ ምርጫ ቦርድን ገለልተኛ የሆነ አካል አይደለም በማለት ፍትሃዊና ነፃ ህዝበ ውሳኔ አልጠብቅም ብሏል። አቶ አበባ አካሉ መስከረም 07 2010 የሚደረገው የቅማንት ማህበረሰብ ህዝበ ውሳኔ የኢህአዴግ አንድ ክንፍ በሆነው የምርጫ ቦርድ ብቻ የመመራቱ ጉዳይ ተአማኒነት የለውም። የምርጫ ቦርድ ገለልተኛ አለመሆኑ የቀድሞ የቦርዱ ሰብሳቢ በፖለቲካ ሹመት አምባሳደር የመሆናቸው ጉዳይ ዋነኛ ማረጋገጫ ነው። ከዚህ ወገንተኛ ከሆነ ምርጫ ቦርድ ፍትሐዊና ነጻ ህዝበ ውሳኔ ይካሄዳል የሚል እምነት የለንም። በተጨማሪም የጎንደር ህዝብ በወልቃየት ጉዳይ ላይ ያነሳው ጥያቄ ተገቢ ሙላይ ሳያገኝ ሰሜን ጎንደርን በሶስት ዞኖች የመሸንሸኑ ጉዳይ ፓርቲያችንን ክፉኛ አሳስቦታል። መግለጫውን የሰጡት የፓርቲው አመራር አባላት ፓርቲው ለሁለት ተከፍሏል እየተባለ የሚነገረውን አስተባብለው በሚቀጥለው የአዲስ አበባና የማሞያ ምርጫ ለመወዳደር ጠንካራ ዝግጅት እያካሄድ እንደሆነ በመግለጫው ላይ ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ